በተዘዋወርንባቸው የከተማዋ ዋና ዋና አካባቢዎች የምርጫ ጣቢያ ድንኳኖች ተተክለዋል። ሁነቱን የሚገልጹ ጽሁፎችም ተሰቅለው ይታያሉ። ወንበርና ጠረጴዛዎችም እንዲሁ ተዘጋጅተዋል። ሌሎች ለምርጫው የሚያግዙ ቁሳቁሶችም በቦታው ደርሰው ተመልክተናል። የምርጫ ታዛቢዎች፣ ወኪሎች፣ አስፈጻሚዎችና የአካባቢውን ሰላም ተቆጣጣሪ ፖሊሶችም በስፍራው ይገኛሉ። በከተማው በተለይ የሲዳማን ክልል የመሆን ጥያቄ የሚደግፉ ጽሁፎች፣ የሻፌታ ምስሎችን የያዙ የማስታወቂያ ሰሌዳዎችም በየንግድ ተቋማቱ ተሰቅለው ይታያሉ። ካርድ የወሰዱ መራጮችንና አስፈጻሚዎችንም ስለ ዝግጅታቸው ጠይቀናቸዋል። በእኛ ምርጫ ጠቢያ ወደ 498 መራጮች ካርዳቸውን ወስዷል። እዚህ 498 መራጮችን ለማስተናገድ ደግሞ ዝግጅት እያደረግን ነው ማለት ነው። አሁን ላይ እኔ በደንብ ተዘጋጅቻለሁ። እሷን ቀን የጓጋሁት በጣም ደስ ብሎኝ እንደምመርጥ ተስፋ አለኝ። ካርዱን የወሰድኩት በህዳር አራት

ካርደን ለመጣል የፈለግኩትን ይመቸኛል የምለውን ለመምረጥ ተዘጋጅቻል። የሲዳማ ዞን ዋና አስተዳዳሪ አቶ ደስታሌ ዳሞ ዛሬ የሂደቱን በሰላም መከናወን አስመልክቶ በሰጡት መግለጫ ህዝበ ውሳኔው በሰላም እንዲጠናቀቅ ከተማው በኮማንድ ፖስት እዝ ስር መሆኑን፣ መንግስትም በቂ የጸጥታ ኃይል ማሰማራቱን ተናግረዋል። ያነጋገርናቸው ናቸው ነዋሪዎችን ፍላጎታቸውም ሆነ ጥያቄያቸው ይኸው የሰላም ጉዳይ ነው። እስከዛሬ ድረስ በሰላም እንደቆየ ሁሉ በምርጫ ቀኑም ስነ ስርአቱ ደንቦ ተከብሮልን በሰላም የምርጫ ስነ ስርአቱ እንዲፈጸም ብለኝ ነው። እኛ ከምንም በላይ የንፈልገው ሰላም ነው። ሀገራችን ሰላም እንድትሆን ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። ሌላ ምንም ኢንተረስ የለኝም እኔ በኩሌ። እንዲህ ያለው ጥያቄ አሁን ባለው መልኩ ምላሽ እንዲያገኝ ብዙ መስዋዕትነት ተከፍሏል፣ ያሉት የሲዳማ ዞን ዋና አስተዳዳሪ አቶ ደስታሌ ዳሞ በነገው ዕለት በልዩነት ከሚሰሩት በስተቀር የንግድ ተቋማት፣ ትምህርት ቤቶች ዝግ እንደሚሆኑ የሞተር ሳይክሎችም የሂደቱን ሰላማዊነት እንዳያወኩ እንቅስቃሴያቸው የተገደበ እንደሚሆንም ተናግረዋል። ህዝቡም ያለምንም ስጋት ወጥቶ ያሻውን እንዲመርጥም ጠይቀዋል። በእኛ ደረጃ የምናስበው ይሆናል ብለንም የምንጠብቀው እስካሁንም እንዲሆን አቅደን እየሰራን የመጣ ነው። ውጤቱ ምንም ይሁን ምን ሂደቱ በጣም ሰላማዊ፣ ሁሉንም የሚፈልገውን አሳታፊ ዘንድ የመጣ ውጤት ደግሞ የአንድ የክስተትና የሂደት ጉዳይ ሆኖ በዛ በኩል ይቀመጥና ህይወት ግን በነበረው ሁኔታ መቀጠል አለበት። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከሐዋሳም